የባለ ብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዛሬ የካቲት 15 2012 ዓ ም ምሽት ፕሮግራማችን አንዱን መርጠን እናስተዋውቃችሁ የዶርም ሁኔታዎችን። አንድ ዶርም ውስጥ ከዚህ በፊት የምንኖረው ተማሪዎች ነት አሁን ላይ ግን ከቫይረሱ ከመጣ በኋላ በየዶርሙ ሶስትና አራት ተማሪ እንዲኖር ተደርጓል። ያንን ስራዎች ከግቢው ጋር ከግቢያችን ፕሬዚዳንት ጋር ፕላስ ከተማሪዎች ህብረት ጋር በመተባበር ያንን ስራ እየሰራን ነው። ወጣት የዩኒቨርሲቲ ተማሪዎች ናቸው። ይዘናቸው እንመለሳለን። ኢትዮጵያ አስራ ሁለተኛውን የኮቪድ አስራ ዘጠኝ ተጋላጭ ዛሬ መዝግባለች። ዝርዝር ይኖረናል። በምዕራብ ኦሮሚያ የኢንተርኔትና የስልክ አገልግሎት መቋረጡን በተመለከተ የሂዩማን ራይትስ ዎች ወቀሳና የመንግስት ምላሽ፣ እነዚህንና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች ይዘን አብረናችሁ እናመሻለን። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት ዝግጅታችንን ከየቤታችን እናስደምጣችኋለን። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። በማቀናበር ደግሞ ኤልያስ አስማረ አብሮናለ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ። አመሰግናለሁ ጽዮን። ኢትዮጵያ የፌዴራል መስሪያ ቤት ሰራተኞቿ ከቤታቸው ሆኖ መስራት እንዲጀምሩ አዛለች። የሀገሪቱ የሚኒስትሮች ምክር ቤት ዛሬ እንዳስታውቀው ይህ ውሳኔ የኮቪድ-19 ስርጭት ሊያስከትሉ የሚችለውን ማኅበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጫና ለመከላከል ከሚተገበሩ እርምጃዎች አንዱ ነው። በዚህም መሰረት ከነገ መጋቢት 16 ጀምሮ ይተገበራል የተባለው አሰራር የሚመለከታቸው ሰራተኞች በሚኒስቴር መስሪያ ቤቶቻቸው በኩል ይፋ እንደሚደረግ ተነግረዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ማህበራዊ መራራቅ የተሰኘውን ከኮቪድ-19 መከላከያ መንገዶች አንዱ የሆነውን ሊያስቀሩት እንደሚችሉ ፍንጭ አሳይተዋል። መፍትሔው ከችግሩ የከፋ እንዲሆን አንፈቅድም ብለዋል ትራምፕ በትናንትናው እለት የኮሮና ቫይረስን ያሻቀበ መዛመት ለመቀነስ በመተግበር ላይ ያለውን የማህበራዊ መራራቅ መላ ለማስቆም ያላቸውን ፍላጎት በሚያሳይ መልኩ ሀገራችን ልትዘጋ አይገባትም ሲሉ ያከሉት ትራምፕ ትልቅ ቡድን የዓለም ትልቁን ምጣኔ ሀብት መዘጋት ለማስቆም በቀጣይ እርምጃዎች ላይ እየሰራ መሆኑን ትናንት በዋይት ሃውስ በነበረው ዕለታዊ የኮሮና ቫይረስ ግብረ ኃይል የፕሬስ ማስገንዘቢያ ላይ አስታውቀዋል። ትራምፕ ባለፈው ሳምንት ሰኞ ዕለት ነበረ በበሽታዎች መቆጣጠሪያ ማዕከል የቀረበውን ለ15 ቀናት እንዲዘልቅ የታቀደለትን የማኅበራዊ መራራቅ ለሕዝባቸው ያስተዋወቁት። ተመራማሪዎች የኮሮና ቫይረስን ለመዋጋት ሊያገለግሉ ይችላሉ ያሏቸውን 69 መድኃኒቶች መለየታቸው ተሰምተዋል። ተመራማሪዎቹ ከእነዚህ መድኃኒቶች መካከል አንድ ሦስተኛው ወትሮውኑም በአሜሪካ ምግብና መድኃኒት አስተዳደር እውቅና የተሰጣቸው የስኳር ህመም ካንሰርና ደም ግፊትን የመሰሉ ተያያዥነት የሌላቸው በሽታዎችን ለማከም በሥራ ላይ የዋሉ መሆናቸውን ተናግረዋል። እነዚህ እውቅ መድኃኒቶች ላይ ጥናት ማካሄድ አዲስ ጸረ ተውሳክ መድኃኒት ለመፍጠር ከመሞከር ይልቅ ፈጣኑ መፍትሄ እንደሆነም ጠቁመዋል። የአፍሪቃ የጃዝ ሙዚቃ ገናና ማኑ ዲባንጎ ፈረንሳይ ውስጥ በኮሮና ቫይረስ ምክንያት መሞቱ ተሰምተዋል። በኪነጥበባዊ ሥራዎቹ ለብዙሃን የንሸጣ ምንጭና ፈርቀዳጅ የነበረው ማኑ በዛሬው ዕለት በኮሮና ቫይረስ ምክንያት ሕይወቱ እንዳለፈች በኦፊሲያላዊ የፌስቡክ ገጹ ላይ ታትሟል። የዓለም ሙዚቃ ለሚሰኘው ዘይቤ አነቃቂ የነበረው ማኑ ከኮቪድ-19 ጋር በተያያዘ በሽታ ከሰሞኑ ሆስፒታል ገብቶ እንደነበረ፣ እረፍት እያደረገ ስለመሆኑና እያገገመም እንደሆነ በፌስቡክ ገጹ ላይ ተጽፎ ነበረ። መልሶ እስኪያገኛችሁ መጠበቅ ከብዶታል የሚል ሀረግም ነበረበት። ያ ሳይሆን ቀርቷል። ማኑ ዲባንጎ 86 ዓመቱ ነበረ። ዘገባው የአሶሺየትድ ፕረስ ነው። ጽዮን ለአሁኑ ያሉን አጫጭር ዜናዎች እነዚህ ነበሩ። ሀብታሙን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ወደ ቀዳሚው ዘገባችን እናልፋለን። ኢትዮጵያ አስራ ሁለተኛውን የኮቪድ-19 ተጋላጭ ዛሬ መዝግባለች። ሰሞኑን አዲስ አበባ የገቡት የኮሮና ቫይረስ መከላከያና መመርመሪያ ቁሳቁስ ለአፍሪካ አገሮች መከፋፈል ጀምረዋል። እርዳታውን እያዳረሰ ያለው የኢትዮጵያ አየር መንገድ ነው። ድጋፉ የተገኘው በአቢይ አህመድ ጃክማ ፋውንዴሽን ተነሳሽነት ወይም ኢኒሺቲቭ ነው። በሌላ በኩል ኢትዮጵያ ከውጭ የሚገቡ ሁሉንም መንገደኞች በቀጥታ ወደ ሁለት ሳምንት ማቆያ እያስገባች ነው። እስክንድር ፍሬው ዝርዝሩን ይዟል። ዛሬ ኮሮና ቫይረስ ያለበት አስራ ሁለተኛ ሰው መገኘቱን ይፋ ያደረገችው ኢትዮጵያ ቫይረሱን ለመዋጋት የተለያዩ እርምጃዎችን እየወሰደች ጥረቶችን እያደረገች ነው። ከራስ አልፎ ለተቀሩት 53 የአፍሪካ ሀገራት የሚተርፍ ተነሳሽነትም ታይቷል። ከቀናት በፊት ከአሊባባ ኩባንያ መስራች ከቻይናዊ ቢሊየነር ጃክማ ጋር ተገናኝተው የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከራሳቸው አልፎ ለሌሎች የአፍሪካ ሀገራት የተረፈ ኢኒሽቲቭ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ጃክማ ኢኒሽቲቭ በተሰኘው በ እዚህ ፕሮግራም አማካኝነት የተገኙት የኮሮና ቫይረስ መከላከያና መመርመሪያ መሳሪያዎች ባለፈው እሁድ አዲስ አበባ ገብተዋል። ቫይረሱን ለመለየት የሚረዱ 1.1 ሚሊዮን የመመርመሪያ መሳሪያዎች፣ መቶ ሺህ አፍና አፍንጫ መሸፈኛ ጭንብሎች፣ እንደዚሁም የሕክምና ባለሙያዎች የሚጠቀሙባቸው አልባሳት በድጋፉ ተካትተዋል። ዛሬ ደግሞ በኢትዮጵያ አየር መንገድ አማካኝነት ከአዲስ አበባ ወደ ተለያዩ የአፍሪካ ሀገራት ማጓጓዝ ተጀምሯል። በጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይሄን ነው ያብራራሉ። አዎ ማከፋፈል ተጀምሯል። የመጀመሪያ ዙር ላይ ወደ አራት አምስት የሚሆኑ ሀገሮች ተለይቶ የመጀመሪያው ትናንትና ካርቱም ደርሰዋል። እዛ ኤርትሪያ፣ ግብጽና ሱዳንም በመጀመሪያ ዙር ላይ ለማከፋፈር ለማጓጓዝ የተለዩ ናቸው። የመጀመሪያው ትናንትና ካርቱም መድረሱ አረጋግጠናል። በምንድን ነው ተጀምረዋል ማለት ነው። እነዚህ ሀገራት ቅድሜ የተሰጣቸው በምንድን ነው? ከነዚህ የተጀመረበት ምክንያት ዶክተር ተገኔ? ያው እንግዲህ እሱ የሚያጓጉዘው የኢትዮጵያ አየር መንገድ ስለሆነ በሚመቸው ረንደም የተወሰደ ሊሆን ይችላል እንጂ ሌላ መስፈርት የለም። ስለ ኢትዮጵያ ድርሻ እንነጋገር። እንግዲህ በተለይም መመርመሪያ መሳሪያዎቹ አንድ ነጥብ አንድ ሚሊዮን ነው መጣ የተባለው ለአምሳ አራቱም የአፍሪካ ሀገሮች እኩል ይከፋፈላል ተብሏል። የኢትዮጵያ ድርሻ ምን ያህል ነው? በቁጥር ሊነግሩን ከቻሉ። ሌሎችም እንግዲህ አቅርቦቶች መጥተዋል አብረው አውቃለሁ፣ ግን በተለይ ስለ መመርመሪያ መሳሪያዎቹ እንነጋገርና አንድ ነጥብ አንድ ሚሊዮን የመመርመሪያ ኪት እና ስድስት ሚሊዮን ማስክ እንዲሁም ወደ ስልሳ ሺህ የተለያዩ መከላከያ ልብሶች ነው የገባው እና እነዚህን እኩል ነው የሚከፋፈለው ከዚያ በተሰጠው ሬሽን መሰረት እና ያንን እኩል ማከፋፈል ነው እንግዲህ ኢትዮጵያም እኩል ድርሻ ነው የምታገኘው በኢትዮጵያ እንግዲህ አንድ ብሔራዊ ላቦራቶሪ ብቻ ነው ያለው ትናንት እርስዎም ሲናገሩ እንደሰማሁት ከዚህ እስካሁን አሁን ካለው ሁኔታ አንጻር ላቦራቶሪዎቹን የማስፋት ወይ ደግሞ መመርመሪያ መሳሪያው በተለያዩ የመንግስትም የግልም ሆስፒታሎች በየክልሉ እንዲገኙ ለማድረግ እቅድ አለ ዶክተር ተገኔ እቅድ አለ እስካሁን አንድ ናሽናል ጤና ላቦራቶሪ ነው ለዚህ ለኮሮና ቫይረስ ለመለየት የተቋቋመው እና እየሰራ ያለው ምናልባት ግን የከፋ ነገር ካጋጠበ እና እየሰፋ ከሄደ ይሄ በቂ ስለማይሆን ብለን ወደ ክልሎችም ለማስፋት እንዲሁም የተወሰኑ ሆስፒታሎችንም የመለየት ስራ እየሰራን ነው። ይህ ስንጨርስ የት እንደሆነ እነግርሃለሁ። እንጂ በመጣው መመርመሪያ መሳሪያ መጠን በብዙ ሆስፒታሎች እና የግል ተቋማትም እንዲገኝ ለማድረግ ለጊዜው እቅድ የለም። አሁን መርመሪያ ኬቱ ላቦራቶሪ በሚገኝበት ነው መሆን ያለበት እና ስለዚህ አሁን ባለው በአንድ ናሽናል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ይህን አገልግሎት የሰጠ ያለው ኢንስቲቲዩቱ ነው። እና ደግሞ ቅድም እንደነገርኩ በሚለዩ ና በቅርብ ጊዜ በሚከፈቱ በክልሎች ና የተወሰኑ ሆስፒታሎች ላይ ነው የሚሆነው ስራው በሚሰራበት ቦታ ነው የሚሆነው ማለት ነው ይሄንን ለአድማጮች ግልጽ ለማድረግ ነው ዶክተር ተገኔ ማነሳው ላቦራቶሪ ባለበት ቦታ ብቻ ነው የሚኖረው ሲሉኝ ሁሉም ሆስፒታሎች ላቦራቶሪ እንዳላቸው ይገምታል ሰው የጤና ተቋማት ሁሉ ና ይሄን ግልጽ ያድርጉ ኮሮና ኮሮናን ለመለየት ና ለመመርመር የተዘጋጀ ላቦራቶሪ ና ሌላው ይለያል እንግዲህ የመጨረሻ ጥያቄ አደርገዋለሁ ዶክተር ተገኔ አገራት በስፋት ባለመመርመራቸው ምክንያት ችግር እንደገጠማቸው ሲናገሩ እንሰማለን። የተለያዩ ሀገራት አሁን የኮሮና ቫይረስ የገባባቸው አገራት እና መመርመር ቫይረሱን ለመከላከል ሰፊ ምርመራ ማድረግ ማለት ነው። በርካታ ሰው እንዲመረመር ማድረግ ቫይረሱን ለመከላከል አንዱ መንገድ መሆኑን ከተለያዩ አገራት ይሰማል። አሜሪካንን ጨምሮ ይሄ መሳሪያ መግባቱ በስፋት ምርመራ ማድረጉ ምን ያህል ክፍተት ይደፍናል፣ በእርስዎ እምነት ኮሮናን ለመከላከል ከሚደረገው ጥረት አንጻር? አዎ ትልቅ ድርሻ አለው እንዳልከው መመርመሪያ ላብራቶሪ የሌላቸው ሀገሮችም አሉ። የተወሰኑ የአፍሪካ ሀገሮችም የላቸውም። ላብራቶሪ መኖሩ በጣም ጠቃሚ ነው የሚሆነው። ለዛ ነው ማስፋት የፈለግ ነው እና ሪስክ ኤሪያ ተብሎ በሚለዩ እና ለዛ ተጋላጭ የሆነ አካባቢዎችን ሁሉ አሶስ ማድረግ እና ወደ መለየቱ ቢገባ ጠቃሚ ነው የሚሆነው እና ለዛ ነው ማስፋት የተፈለገው። ምናልባት በሽታውም እየሰፋ ከሄደ ጠቀሜታው የጎላ ስለሚሆን ነው እኛም ማስፋት የፈለግ ነው። አንዱ ማወቅ እንግዲህ በጣም ወሳኝ ነው፣ ወሳኝነት አለው። ሌላውንም ለመከላከል በሽታው የተገኘበት ቫይረስ የተገኘበት ሰው ለሌላው እንዳያስተላልፍ የሕክምና ክትትል እንዲያገኝ ማድረግ ራሱም ደግሞ እንዲያገግምና ከበሽታው እንዲድን ለማድረግ ወሳኝነት ስላለው ላለማስተላለፍም፣ ለተያዘው ጤናውን ክትትል ለማድረግ እና እንዲያገግም ለማስደረግም ይሄ በጣም ወሳኝ ስለሚሆን የላብራቶሪው ከዚህ አንጻር ነው የምናየው። በሌላም በኩል ወደ ግዛቷ የሚገቡ መንገደኞች በሙሉ ለ14 ቀናት ወደ ለይቶ ማቆያ እንዲወሰዱ የወሰነችው ኢትዮጵያ ትናንት ይህንኑ ተግባራዊ ማድረግ ጀምራለች። እስከ ትናንትና ሁለት ብቻ በቦሌ አውሮፕላን ማረፊያ በኩል የገቡ ከ300 በላይ መንገደኞች ለዚሁ ተግባር ወደ ተመረጡት ሆቴሎች ማለትም ስካይላይት፣ ሂልተንና ጊዮን መወሰዳቸውን ዶክተር ተገን ያመልክተዋል። የሆቴል ወጪያቸውን መሸፈን ለማይችሉ ኢትዮጵያውያን መንገደኞችም የተለያዩ አማራጮች መዘጋጀታቸውን ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ መሰናዷችን ነው። ወደ ተከታዩ ዘገባ እናልፋለን። በምዕራብ ኦሮሚያ የሚገኙ በሚሊዮን የሚቆጠሩ ኢትዮጵያውያን ስልክና ኢንተርኔት ስለተቋረጠባቸው ኮሮና ቫይረስን ለመከላከል የሚያስችላቸውን መረጃ ከሌሎች ኢትዮጵያውያን እኩል እንዳያገኙ ተደርገዋል ሲል ሁማን ራይትስ ዎች የኢትዮጵያ መንግስትን ወቀሰ። የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው የኦነግ ሸኔ በሚል የሚጠራው የታጠቀ ቡድን ስልክና ኢንተርኔትን መጠቀም ባደራጃቸው የተሰስር ሰንሰለት በህዝብ ላይ እጅግ ዘግናኝ ድርጊቶችን ሲፈጽም መቆየቱን ገልጸው ይህ ሰንሰለት ከላይ እስከታች የተቋረጠባቸውና ቡድኑ የተዳከመባቸው ኃይሎች በኮሮና ቫይረስ አሳበው ኢንተርኔቱን በጩኸት ለማስመለስ የያዙት ጥረት ነው ሲሉ ምላሽ ሰጥተዋል። አድማጮች፣ በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ላቴሺያ ባይደር በምዕራብ ኦሮሚያ የሚገኙ በሚሊዮን የሚቆጠሩ ኢትዮጵያውያን የኮሮና ቫይረስ ወረርሽኝን በተመለከተ ራሳቸውን መከላከል የሚያስችል የሚችላቸውን እና ማግኘት የሚገባቸውን መረጃ እያገኙ አይደለም በሚል ከአራት ቀን በፊት ባስነበቡት ጽሁፍ የኢትዮጵያን መንግስት ተጠያቂ አድርገዋል። አሁን ኢትዮጵያ ውስጥ በየትኛውም ሰዓት የተንቀሳቃሽ ስልክ ጥሪ ያደረጉ ኢትዮጵያውያን የኮሮና ቫይረስን ለመከላከል የሚያስችል ትምህርታዊ የጥንቃቄ መልእክቶችን ማግኘት ይችላሉ ካሉ በኋላ፣ ነገር ግን ይህን መልእክት ማግኘት የሚችሉት ስልክ መደወል የቻሉ ሰዎች ብቻ ናቸው ይላሉ። ለሁለት ወር ለሚሆን ጊዜ የስልክና የኢንተርኔት አገልግሎት የተቋረጠባቸው የምዕራብ ኦሮሚያ ኢትዮጵያውያን ግን የዚህ እድል ተጠቃሚ አይደሉም ምክንያቱም ስልክ መደወል ስለማይችሉ ይላሉ ላቲሽያ ላቲሻ ባይደር ስለዚሁ ጽሁፋቸውና የድርጅታቸው ቀደም ያለ መግለጫ ከአሜሪካ ድምጽ ተጠይቀው ድርጅታቸው ይህን የኢንተርኔትና የስልክ አገልግሎት መቋረጥን በተመለከተ ባወጣው መግለጫ የምዕራብ ኦሮሚያ የስልክና ኢንተርኔት አገልግሎት መቋረጥ በቤተሰቦች መካከል ሊደረግ የሚገባውን ግንኙነት ማቋረጡን፣ ማህበረሰቡም ለኑሮ የሚያስፈልጉትን ነገር በተገቢው መንገድ እንዳያገኝ እንቅፋት መሆኑን፣ የመብት ጥሰት በመሆኑ ያለውን ስጋት ማጋራቱን እና መንግስት ያቋረጠውን አገልግሎት እንዲያስቀጥል ድርጅታቸው ሲወተውት እንደነበር አስታውሰዋል። ነገር ግን የአሁኑን ለየት የሚያደርገው የዓለምን ሕዝብ እያጠቃ ስላለው የኮሮና ቫይረስ ወረርሽኝ ማንኛውም ዜጋ ቅድመ ጥንቃቄ እንዲያደርግ ይከላከል መልእክቶች እንዲደርሰው በባለሙያ በሚመከርበት በዚህ ሰዓት በሚሊዮን የሚቆጠሩ ኢትዮጵያውያን መንግስት በጣለባቸው እቀባ ምክንያት መረጃውን እንዳያገኙ ተደርገዋል ይላሉ። አያይዘውም ዓለም አቀፍ የጤና ባለሙያዎች ባለፉት ጥቂት ቀናት በተለያዩ ቦታዎች ከደህንነት ጋር የተያያዙ ገደቦች ቢኖሩ እንኳን ማንኛውም ዜጋ መረጃው እንዲደርሰው የተጣ አሉት ገደቦች ለመረጃ ሲባል ክፍት ሊሆኑ ይገባል በሚል ምክረ ሐሳብ ሲለግሱ መቆየታቸውን ያስታወሱት ላቲሺያ ይህ ወደ ኢትዮጵያ ጉዳይ ሲመለስም መንግስት ዜጎች መረጃ የሚያገኙበትን መረብ ሊያቋርጥ አይገባም ብለዋል። አንዳንድ እድለኛ የሆኑ ግለሰቦች ከቴሌቪዥንና ከምዕራባውያን ሚዲያ መረጃን የማግኘት እድል ሊኖራቸው ይችላል። አንዳንዶች ደግሞ ከራዲዮ የማግኘት አማራጭ ሊኖራቸው ይችላል። ነገር ግን ዋናው ቁልፍ ጉዳይ መንግስት በዛ አካባቢ የሚኖሩ ሁሉም ህዝቦች፣ ሌሎች ኢትዮጵያውያን በስልካቸው የሚያገኙትን መልእክት እንዲያገኙ ማድረግ መቻል አለበት። በተለይ ደግሞ ከዚህ አስከፊ ወረርሽኝ ራሳቸውን እንዴት መጠበቅ እንዳለባቸው የቅድመ መከላከልና የጥንቃቄ መልእክቶችን ማግኘት አለባቸው። በሌላ በኩል የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው ህብረተሰቡ መረጃ የማግኘት መብቱ መጠበቅ እንዳለበት ቢታመንም በአካባቢው ያለውን ሁኔታ መረዳት ያስፈልጋል ይላሉ። በመሰረቱ ህብረተሰቡ ለዚህ አሳሳቢ በሽታ ብቻ ሳይሆን በአጠቃላይ ለኑሮውም መረጃ ማግኘት እንዳለበት እኛ እናምናለን። ይሄ ትክክል ነው። ግን ደግሞ በአጠቃላይ ያለውን ሁኔታ በደንብ መረዳት ያስፈልጋል። እዛ አካባቢ የረጅም ጊዜ የቆየ የማህበራዊ ኢኮኖሚያዊ እና ፖለቲካዊ ቀውስ የተፈጠረበት አካባቢ ነው። እጅግ በጣም የሚያስከፉ ወንጀሎች የሂማን ራይት ቫዮሌሽን ነበር የተፈጠረው እዛ አካባቢ። አቶ ታዬ የኦነግ ሸኔ የተባለና በዛ አካባቢ ታጥቆ የሚንቀሳቀስ ያሉት ቡድን በማህበረሰቡ ላይ ለመናገር የሚከብዱ ዘግናኝ የሆኑ ወንጀሎች ሲፈጽም ቆይቷል ብለዋል። ይህን ወንጀል በተጠናከረ ሁኔታ እንዲፈጸምና መንግሥት ወንጀለኞቹን አሳዶ በቁጥጥር ስር እንዳያውል ደግሞ ዋና መሳሪያ ሆኖ ያገለገለው ስልክና ኢንተርኔት ነው ይላሉ። መረጃ ይለዋወጡበታል ቀሩትም ከቅርብ እና መረጃ መለዋወጥ ብቻ ሳይሆን ይደራጁበታል። በዛ ኢቪን አደረጃጀታቸው ራሱ ከዛ ከግንኙነት መስመር ጋር የተያያዘ የነበረ የሰራዊት እንቅስቃሴ፣ ሌሎች ሌሎች ነገሮች አካባቢ መረጃ በማግኘት ያመልጣሉ፣ መረጃ በማግኘት ጉዳት ያደርሳሉ እና እንቅስቃሴያቸው በዛ ላይ የተመሰረተ ስለሆነ እንቅስቃሴያቸውን ለመግዳት ያን ማድረግ አስፈላጊ ነበረ። ስለዚህም ይላሉ አቶ ታዬ፣ አሁን ከላይ እስከታች እየተነጋገሩ የሚሰሩበትና ህዝብ የሚያሸብሩበት መረብ ስለተበጣጠሰባቸው በኮሮና ቫይረስ በማሳበብ ኢንተርኔቱን ለማስከፈት የሚያደርጉት ጥረት ነው። ይህ ደግሞ አይሆንም፣ ምክንያቱም መንግስት ተገቢውን መረጃ እየሰጠ ነው፣ አስፈላጊውን እርምጃም እየወሰደ ነው ብለዋል። ከጤና ኤክስቴንሽን ሰራተኞች ጋር ሆኖ ህብረተሰቡ ግንዛቤ እንዲያገኝ ስራ እየሰራ ነው። በሬዲዮ እና በቴሌቪዥን በቂ መረጃ ለህብረተሰቡ እንዲደርስ እየተሰራ ነው። ባሌኖች መንግስት መዋቅርም በዚህ ጉዳይ ላይ ስራ እየተሰራ ነው። ህብረተሰቡ መረጃ እንዲያገኝ እየተደረገ ነው። ሁለተኛ ከዛ ባሻገር ያለው ይሄ ካለው የጸጥታ ሁኔታ አንጻር ወደዚያ አካባቢ የሚገባ እና የሚወጣ ከሌላ አካባቢ የሚመጣ ሰው ብዙም ስለሌለ የለ የኮረና ደግሞ የሚተላለፈው ይታወቃል። መተላለፊያ መንገዱ ከሰው ወደ ሰው ነው። ስለዚህ ወደዛ አካባቢ የሚደረገው እንቅስቃሴ የንግዱም፣ የምኑም እጅግ በጣም አናሳ ስለሆነ ስጋቱ ትልቅ አይደለም ያናይል ያም ሆኖ ግን መንግስት ህብረተሰቡ መረጃ እንዲያገኝ፣ ራሱን ከበሽታው እንዲከላከል፣ ከኮሮና ቫይረስ እንዲከላከል በቂ መረጃ እንዲደርሰው፣ በቴሌቪዥን፣ በሬዲዮ፣ በፊት ለፊት ግንኙነት በሙሉ አቅሙ እየሰራ ነው። የሁማን ራይትስ ዎች ተመራማሪዋ ላቲሻ ባይደር በዚህ ቦታ ይፈጸማል ያለውን የመብት ጥሰት አጣርቶ እርምጃ መውሰድ የመንግስት ኃላፊነት ነው ይላሉ። መንግስት በአገሪቱ ሁሉም አካባቢዎች የሚገኙ ዜጎችን ጤና ላይ ከሚከሰቱ አደጋዎች፣ ከደህንነት ዝጋት፣ ከብጥብጥ የመጠበቅ ኃላፊነት አለበት። አገሪቱና መላው ዓለም ይህ ከፍተኛ የጤና ስጋት ከፊቱ በተጋረጠበት ጊዜ መንግስት ንጽጽር በማድረግ ዜጎችና ግለሰቦችን በመላ አገሪቱ ውስጥ ካሉ ስጋቶች ሁሉ መጠበቅም አለበት። በግልጽ እንደምናውቀው እዚህ ከፊት የተጋረጠው የጤና ችግር ብቻ አይደለም አደጋ ነው። እናም ይህ አደጋ በማህበረሰቦች የኑሮ ሁኔታ ላይ ከፍተኛ ተጽዕኖ ያሳድራል። በዚህ ከባድ ጊዜ መንግስት ወደ ንጽጽር መግባቱ ለማህበረሰቡ የሚጠቅም አይደለም። መንግስት ንጽጽር ውስጥ መግባቱን ትቶ ማድረግ ያለበት ዜጎችን በአሁኑ ሰዓት እየተከሰተ ካለው ከዚህ አስከፊ ወረርሽኝ መጠበቅ ብቻ ነው። በበኩላቸው የኢትዮጵያ መንግስት ገና ከመጀመሪያው ችግሩን በሰላማዊ መንገድ ከመፍታት ጀምሮ ያደርግ የነበረውን ጥረት ያብራራሉ። በዋናነት መጀመሪያ ነገሩ በሰላም እንዲያል ከቀውስ ወደ ቀውስ መተላለፍ ህብረተሰባችን ባለፈውም ችግር ውስጥ ነበረ። አሁንም በዛ ችግር መቀጠል የለብንም። ይሄ ነገር በሰላም ባይርቅ ማለቅ አለበት በሚል መንግስት ለረጅም ጊዜ ትግስት አርጓል። ብዙ ጊዜ ነው የወሰደው። ሽማግሌዎች ገብተዋል። በተለያየ ጊዜ አንድ ጊዜ ሁለት ጊዜ ብቻ አይደለም፣ በተለያየ ጊዜ ያ ተሞክሯል። ምክንያቱም ከደረሰው ችግር የበለጠ ችግር እንዳይደርስ ለማስቀረት ሁሉ ነገር ያለፈውን በእርቅና በስምምነት በፍቅር ለመሻገር በይቅርታ ለመሻገር ያ ነው ጥረት ሲደረገ ነበረው። እሱን እነሱ ደግሞ ወደ ጎን በማለት እንቅስቃሴያቸውን በማስፋት የበለጠ ጉዳት እያደረሱ ህብረተሰቡን ለችግር እያደረጉ ነው የመጡት እና መጨረሻ ላይ ያ መስመር አልሰራ ሲሉ መንግስት ህግ ወደ ማስከበር ነው የገባው። አሁን በጣም በርካታ አካባቢዎች ላይ ሰላም ተፍኗል። የቀረው ብዙ የሚባል ነገር አይደለም። እሱንም እያስተካከለ ነው መንግስት። ስለዚህ ኢንተርኔት መዝጋት ብቻ ሳይሆን እሱን ዘብቶ መቆየት ሳይሆን የነበረው እዛ ላይ ምንድን ነው ማድረግ የሚችለው ብሎ ከዛ ጋር ተያይዞ የወሰዳቸው ህግ ማስከበር የህግ በላይነትን የማረጋገጥ ሰላም የማስከበር እርምጃዎችን ወስዷል። ብዙ ቦታ ላይ ሰላም አረጋግጧል። የህግ በላይነትን ተከብሯል። ህብረተሰቡ እጅግ በጣም ደስተኛ ነው በዚህ አቶ ታዬ በመጨረሻ መንግስት የህዝቦቹን ሰላምና ደህንነት በሁሉም አቅጣጫ ለመጠበቅ እየሰራ መሆኑን ገልጸው የምዕራብ ኦሮሚያን ሰላምና ደህንነት በማስጠበቅና መረጃን እንዲያገኙም በማድረግ በኩል ከፍተኛ ስራ እንደሚሰራ ተናግረዋል። ጊዜውን ይፋ ባያደርጉም በቅርቡ የኢንተርኔትና የስልክ አገልግሎትም ይለቀቃል ብለዋል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ የኢትዮጵያ ሳይንስ እና ከፍተኛ ትምህርት ሚኒስቴር በሀገር አቀፍ ደረጃ የኮሮና ስርጭትን ለመከላከል በሚል ተማሪዎች በየዩኒቨርሲቲዎቻቸው ከእንቅስቃሴ ተገድበው እንዲቆዩ ውሳኔ አስተላልፏል። እኛም ወደ አንዳንድ ዩኒቨርሲቲዎች ደውለን በምን አይነት ሁኔታ ነው ያላችሁት ስንል ተማሪዎችን ጠይቀናል። እንደሚከተለው ይሰማል እና አሁን የሚጠቀመው ካፌ እና ላይበሪ የሚሄደው እና መደቡ አንዳንድ ኬት እያደረግን መደቡ ምናምን የሚጠቀመው ካፌ ሁሉም እንዳስን እንዳይቀራረብ የተሻለውን እንትን እያደረጉ ነው የሚገኙት። ሁሉም ማለት እንደውም የምንኖረ ያው በስም እንዳለ ነው ማለት። ያልተቀነሰም ግን የተሻለውን ጥንቃቄ እያደረግን ነው። ደስ የሚሆነ ባንታ ማለት ነው። ለምሳሌ በየዶርሞ አካባቢ ላይ አንዳንድ እንትኖች አልኮሎች እና ምንድን ነው ታጠቢያዎች ምናምን ሳሙናዎች ይቀመጡልናል እና በየብሎኩ ላይ ሁሉም ያለ እንደዚያ። በየብሎኩ እና በየዶርሞ እዚ አልኮሎች እና ምናምን ይቀመጡልናል። እነሱ ምናምን እየጠቀሙ ዶርም እንደዋ ማለት ነው። ካቱ ይባላል። የምንማረው ወላይ ተሶዶ ዩኒቨርሲቲ ነው። ኮሮና ቫይረስ ግቢያችን እየተደረጉ ያሉ ብዙ የመከላከል ስራዎች አሉ። ዩኒቨርሲቲ ውስጥ ያሉ ተማሪዎችን በጎ ፈቃደኛ የሆኑትን ተማሪዎች በሶስት አደረጃ ተቀፍሎ ፕሪቨንቴሽን ዲያን ጤና ግሩፕ ተብሎ ኦርሃል ቪዝ ብለን ለሶስት ተከፍሎ የጤና ግሩፕ ጽዳቱ ላይ እንደገና ደግሞ እጃቸውን መታጠብ እንዳለባቸው ክላስ ደግሞ አንድኛው ከሌላኛው ሰው የሁለት ሜትር ዲስተንስ በመካከላቸው እንዲኖር እና ሳኒቴሽን የሚሰራው ፕሪዘንቴሽን ሜቶዶች በተመሳሳይ ሁኔታ የዶርም ሁኔታዎችን አንድ ዶርም ውስጥ ከዚህ በፊት የምንኖረው ስድስት ተማሪዎች ነን። አሁን ላይ ግን ከቫይረሱ ከመጣ በኋላ በየዶርሙ ሶስትና አራት ተማሪ እንዲኖር ተደርጓል። ያንን ስራዎች ከግቢው ጋር ከግቢያችን ፕሬዚዳንት ጋር ፕላስ ከተማሪዎች ህብረት ጋር በመተባበር ያንን ስራ እየሰራን ነን። የሚዲያ ስራዎችን ደግሞ ለተማሪ የአዌርነስ ስራዎች የተለያዩ ፍላየሮችን በመበተን ስለ ቫይረሱ የሚናገሩ ፍላየሮችን በመበተን ልጆች ጭንቅላት ላይ ስለ ቫይረሱ የተሻለ አዌርነስ ለመስራት እየሞከርን ነው። በደንብ እየተሳካልን ነው እና አሁን ጥሩ ደረጃ ላይ ነው ያለው ተማሪ ብዙ ሁኔታ ፌስቱፌስ ትምህርቶች የሉም። ነገር ግን ኦንላይን ትምህርቶች እየተሰጡን ነው ያሉት በቴሌግራም በተለያዩ ኔትወርኮች እየተሰጠን ያለው በዛ ትምህርታችን እየተከታተልን ነው። የካፍቴሪያ ስርዓቱ ደግሞ ከዚህ ቀደም ውጪ ወጥቶም የሚመገብ ተማሪ ኖን ካፌ ተማሪ ውጪ ወጥቶ ነበር የሚመገበው። ነገር ግን አሁን ከግቢ ውጭ መውጣት ስላልተቻለ፣ ግቢ እንዲዘጋ ስለተባለ፣ ግቢ ተዘግቶ ሁሉም ተማሪ ካፍቴሪያ የሚመገብበት ሁኔታ ነው የተመቻቸው። ሁሉም በሚበቃ መልኩ ምግብ ተዘጋጅቶ ማለቱም ደግሞ የሰልፍ ስርዓቱ ተማሪ ስለሚበዛ በሚዛሳት ቁስሳትና ራፌል ሰልፉንም ሰልፉን የሚያስጠብቁ ፕሪቨንቴሽን እና ሀልቪ ግሩፖች አሉ እነሱ በሁለት ሜትር ዲስታንስ ተማሪን ያሰልፋሉ ማለት ነው። እጅ መታጠቢያ ቧንቧ ቦታዎችም በተመሳሳይ ሁኔታ ዲተረጀንት ተዘጋጅቶላቸው በዛ ዲስታንስ ሁሉም ሰው ራሱ እየጠበቀ ይገኛል ማለት ነው። የካፍቴሪያ አገልግሎት ደግሞ ከዚህ ቀደም ካፌ ተማሪ ብቻ ስለነበረ ካፌ ውስጥ የሚመገበው ጥበት እንትን እንዳይል ለምን ካፌ ተማሪ ሌላ ቦታ ተዘጋጅቶላቸው በዛ ውስጥ እንዲሆን የካፌ ተማሪ ደግሞ ታይም ክፌ ብትዋዋት ቁርስ ከአስራ ሁለት ሰዓት እስከ ሶስት ሰዓት የሚሆንበት ሁኔታ ከዚ በፊት እስከ ሁለት ሰዓት ነበረ። ሚሳ ደግሞ ከአምስት ሰዓት እስከ ሰባት ሰዓት ነበር፣ እስከ ስምንት ሰዓት የሚሆንበት ሁኔታ። እራት ከአስራ አንድ ሰዓት እስከ ሁለት ሰዓት ድረስ ማለት ነው። በፊት እስከ አንድ ሰዓት ነበረ፣ አሁን እስከ ሁለት ሰዓት የሚሆንበት ሁኔታ ተመቻችቶ በተሻለ እየተሰራ ይገኛል። ሰሙኤል ጌታ አባላለሁን እኔ አሁን ያለሁት ጎንደር ዩኒቨርሲቲ ነው። ያው በዚህ በወረርሽኝ የተነሳ ከግቢ ብዙም መውጣት አንችልም ምናምን ነገር ያው ከግቢ ውስጥ አንንቀሳቀስም ምናምን ነገር፣ ቤተክርስቲያን መሄድ አንችልም በጣም ሳይኮ ሳይኮሎጂካሊ እየተጎዳን ያለ ነው። ሌላም ደግሞ ብዙም ሳንዘጋጅ አሁን ኛ ትቂቴ የደለበር የመጣ ነው እና ልክ እንደ ከውጭ ስንገባ አስወጡም የተባል ነው። አንዳንድ ነገሮች ከውጭ የምናስገባቸው አሉ። ለምሳሌ እንደ ብር አሁን ለምሳሌ አሁን የብር ኤቲኤም ከሌላ ውጭ ነው የምጠቀመው እና ሱሱ ነገር እንትን ምንም መንቀሳቀስ አልቻለሁ። ሄደን እንኳን ውጭ እንኳን እንደ ማንኛውም እንትን ማለት አልቻለም። ር ነው ያለውም ችለውን ያህል ኢንፎርሜሽን ባለመደን እየተጠነቀቅን ነው እና አስማቻ ፖሲብል ያው ተራርቀን ለመሄድ እና እንደዚህ ደግሞ ለቴቲ ኮንታክት የምናደርጋቸው ነገሮች በጣም ውስን ሆነዋል። ለምን ሌላ ሌላ ነገሮች ላይብረሪ ውስጥ የምንጠቀማቸው ነገሮች የራሳችን ካልሆነ መጠቀም አንችልም። ነገር ኮምፒውተሮች ላይ ምናምን ነገር እንትን ብለናል። ሌላ ግቢ ውስጥ ሳሙና በየቦታው ተቀምጧል። እኛም ሌላ ጋንትን ፌስ ማስክ እንግዲህ አንዳንድ ተማሪዎች ገዝተዋል። እኔ እንኳን እስካሁን አልገዛሁም ምናምን ነገር ግን እንደዛ ነው በእንደዚያ አይነት ነው እየተንቀሳቀስ ነው ያለ ነው። ተማሪዎቹን ደውላ ጠየቀቻቸው። ኤደን ገረመውናት። እናመሰግናለን አድማጮች። የዛሬው የጋቢና መሰናዶችንን አጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በእኛ በኩል ሰላም በደናደሩ next in terms baby shinkali peye ne a Și n-ai radonit